ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። አቶ ታዘበው አሰፋ የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የውጭ አገር ሥራ አመራር ኮሚቴ ሊቀመንበር፣ የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የተመሠረተው መቼና እንዴት ነው? አመሰግናለሁ የአዲሃን የተመሰረተው እንደ ኢትዮጵያ አቆጣጠር በሁለት ሺ ሁለት ጥር አስራ ሁለት ነው የመመስረቱን ምክንያት በኢትዮጵያ ውስጥ ባለው በወያኔ ስርአት በተለይም ሁሉንም ብሄሮች አሁን በተናጠል እያጠቃ መጣ ቢሆንም በአንቀጽ እና በህገ መንግስት የማኒፌስቶ አማራውን ከቦታ እያፈናቀለ እዛ መሬቱን እየነጠቀ በመምጣቱ ይህንን ለመቋቋም ቆራጥና ወጣት የተማሩ ልጆች ከራሳቸው ህይወት ይልቅ የወገን ህይወት ለመታደግ ቆርጠው ለመታገል በረሃ የገቡ ድርጅቶችና የድርጅት አባላትና ታጋች ያሉት ድርጅት ነው። በተለይ የዚህ የውጭው አገር ስራ መር ኮሚቴው እንደሚያሳየው እንቅስቃሴው በውጭ ሀገራት ነው የሚሆነው እና በውጭ ያላችሁ እንቅስቃሴ በምን ላይ ያተኮረ ነው? በውጭ ያለው ኮሚቴ ያተኮረው በምንድን ነው? አንደኛ አሁን በኢትዮጵያ ውስጥ እንደምታየው የትግል ክፍተት ተፈጥሯል። ማለትም ትግሉን እየመራው ያለ ህዝብ ነው። ህዝብ ነው ወያኔንም እያስገደደ እያንገዳገደ ገደል ላይ ሊጥለው ያደረሰው። እንደገና ተቃዋሚ የፖለቲካ ድርጅቶችም ህዝብ ነው እየተባበረ የኦሮሞ ደም የኔም ደም ነው እያለ ከአንድ ላይ መሆኑን እያሳየ ሌሎቹም የኢትዮጵያን የተቃዋሚ የፖለቲካ ድርጅቶች በፊት በኢትዮጵያዊነታቸው የማያምኑና ለረጅም ጊዜ ከኢትዮጵያ የተነጠለ ትግል ሲያካሄዱ የነበሩ ሰዎችንም በአንድነቱ አስገድዶ እያመጣበት ያለበት ሁኔታ በመሆኑ ውጭ ያለው ኮሚቴ የሚሰራው አንደኛ ይህንን ክተት ከሌሎች ኢትዮጵያውያኖች ጋር በመተማመን በመከባበርና ኢትዮጵያ እንደ ሀገር መከተል የሚያስችላትን አጀንዳ ከያዙ ከሁሉም ኢትዮጵያውያኖች ጋራ አብሮ በመስራት ከወያኔ ውድቀት በኋላ ሀገሩን በጋራ በመስማማት እና በመከባበር ወደ አንድ ኢትዮጵያ ማምጣት የሚችልበትን ሁኔታ ከሌሎች ድርጅቶች፣ በብሔራዊ ድርጅቶች፣ የዘር ድርጅቶች ነገር ግን በኢትዮጵያ አንድነት የሚያምኑ ድርጅቶች ጋራ ትብብር አዲሃን እንዲፈጥር ሁኔታዎችን ማመቻቸት የኛ ኃላፊነት፣ በገንዘብ ድርጅቱን ማገዝ፣ በውቀትና በቴክኖሎጂ የተካኑ ሰዎች ከኔ በስተጀርባ ያሉ ሰዎች ፕላንና እቅድ፣ ምርምርና ጥናት እያደረጉ አዲህአመድ ማገዝና ከሌሎች የተቃዋሚ የፖለቲካ ድርጅቶች ጋር ሁኔታዎችን ማመቻቸት የፖለቲካና የስልጣን ኃላፊነቱ እና ወሳኙ በርሃ ውስጥ ያለው ነው። እኛ በውጭ ድጋፍ ማሰባሰብ የሎቢ የዲፕሎማሲ ስራ መስራት ድርጅቱ በሌላ አቅራቻ ና ይማ የውጭ ና ምዕራባውያንም እንዳያዩት ድርጅቱ የነጻነት ታጋይ የፍትሀዊ ታጋይ ከሌላ ምንም አይነት ግንኙነት ጋር የሌለው መሆኑን ማስረዳት ማሳመን ይህ ነው የእኛ የውጭ ያለ ስርት እስካሁን ባካሄዳችሁት እንቅስቃሴ በውጭ ሀገር ምን አይነት ውጤቶችን ወይም አስተዋጽዎችን አበረክታችኋል እንቅስቃሴያችሁ ማለት ይቻላል? በእርግጥ እኛ ይህንን ኃላፊነትና የውጭ ኢንተርናሽናል ኮሚቴው ከተመሰረተ ቅርብ ጊዜ ነው። አመሰራረቱም ወንድሜታ ሳሆን ከሌሎች የፖለቲካ ድርጅቶች ለየት ያለ ነው። የወገን ጥቃት የሚሰማን ወገኖች በየግላችን ከሌሎቹ አካላት ጋራ በየቡድንም በተለያየ መንገድ እንደ ማንኛውም ዜጋ የምናደርገውን ህዝብ ያይኑሯል። እና ይህንን ያዩ ወንድሞች ከሀገር ቤትም ያሉ በረሃም ያሉ አውሮፓም ያሉ አፍሪካም ያሉ አሜሪካም ያሉ የኢትዮጵያ ጉዳይ ያሳሰባቸው ታላለቅ ሰዎች ለአንድ አመት ከሁለት ወር ሲመክሩ እኛ ሳናውቅ ሲመክሩ እንዴት ሰዎችን እንደሚያሰባስቡ እንዴት ትግሉን አዲሃንንም ማገዝና ማስተዋወቅ እንደሚቻል እንዴት አዘያን ከሌሎች ኢትዮጵያያኖች ጋር አብሮ እኩል ታጋይ ሆኖ የኢትዮጵያ ነጻፍ አንታ ወሳኝና የትግሉ አካል እንደሚሆን ሌሎችም ህብረ ብሔርና ብሄር የሆኑ ድርጅቶችም እንዴት ሊያግባቡ ይችላሉ፣ ከነዚህ ጋርስ መቀራረብን ሊፈጥሩ ይችሉ ትግሉን በእምነት በጽናት፣ በቆራጥነት ከዛ ማልፎ ደግሞ በእውቀትና በተመክሮ በሚስጥር ቻይ ነው። ወያኔ እስከመጨረሻው ለመታገል የቆረጡ ሰዎችን ከበስተጀርባ ሲያገኙ ሲመለምሩ ቆይተው በዚህ አጋጣሚ እኔም አንዱ በመሆኔ ተጠርቼ በእነዚህ ሰዎችና አካላት አሁን ኢትዮጵያ ያለችበትን ሁኔታም ተገልጾልኝ እኔ ማውቀውም ቢሆን እንደገና ዲሃንም እየታገለ ያለበትን ሁኔታ በፊት እንማውቀውና ግንኙነት ያለኝ ቢሆን ልክ በድርጅት መልክ ግን በእነዚህ ከኢትዮጵያም በመጡ ሜዳም ውስጥ ባሉ በስልክ አፍሪካም ውስጥ ባሉ ሰዎች እንደዚህም አውሮፓም ባሉ ሰዎች በጋራ ልክ እንደ ሻዶ እንትን ሆነው ይሄ ኮሚቴ ኃላፊነት ወስዶ የሀገርንና የወገንን አደራ እንዲረከብ በኃላፊነት የተመደበ የአደራ ኮሚቴ ነው። እና ይህ የአደራ ኮሚቴ ከተመሰረተ ቅርብ ጊዜ ቢሆነውም ከሌሎች ኢትዮጵያውያን ወገኖቹ ጋር ግንኙነት እየፈጠረ ነው። አገር ቤት ውስጥ በተሻለ ሁኔታ ነገሮች መልክ እንዲይዙ ከወያኔ ውድቀት በኋላ ሌላ ችግር ውስጥ ሀገራችንና ወገናችን እንዳይደርስ ከበፊት የነበረውን ሁኔታ በማየት መስማማትና መግባባታችን ከተለያዩ ድርጅቶች ጋር ዛሬ ከሌ ብለን ለመግለጽ ማንችለው ዳር ለማድረስ ከምንሞክራቸው ሰዎች ጋር ግንኙነትን እያደረገ ነው። ውጭ ሀገር ያላችሁ መዋቅር በምን መልክ ነው የሚካሄደው? እዛው አንድ እርስዎ ያሉበት ሀገር አሜሪካ ነው ወይስ በተለያዩ አህጉራትም ውስጥ እንደዚሁ የእንቅስቃሴው የራሱን የቻለ ቅርንጫፎች አሉት? በሁሉም አህጉራት አሉ። አፍሪካ ውስጥ ወደፊት ወገን ሲደራጅና ሰዎችንም የተለያየ የማጓጓዝም አንዳንድ ነገሮችን ማድረግ ስንጀምር በፋይናንስ በቅርብ የሚሰሩ አካላት እንደ ርቀቱ ደግሞ አውስትራሊያም ጸሀፊና ሊቀ መንበር ኖርዌይ እንደዚህ ኃላፊነትን አሜሪካን አገር ቤትን የተለያዩ ኃላፊነትን በተለያየ ቦታ አንዳንድ አስወር አስፈላጊና አስቸኳይ ውሳኔዎች እንኳን ቢያስፈልጉ ከታጫሉ አባላት የሚጠይቀው ጥያቄ ሊኖር ህዝብ የሚጠይቀው ጥያቄ በየአካባቢው ቢኖር የግድ ከአንድ ቦታ እንደሚታውቀው ዓለማችን ከአንዱ ጋር ሲነጋ ከአንዱ ጋር ይመሻል፣ ከአንዱ ጋር ቀን ሲሆን ከአንዱ ጋር ሚዝናየት ይሆናል። እና እንደየቦታው አስፈላጊውን ውሳኔ የሚሰጥ በየቦታው ኮሚቴው የተበታተነ የተበታተለ የተበታተነ ማለት ሊቀመንበሩ እና የድርጅት ጉዳይ ኃላፊ እና ጥናትና ምርምሩ አሜሪካ ነው። ምክትል ሊቀመንበሩ አውስትራሊያ ነው። ጸሐፊው ስዊድን ነው። ልክ እንደዚህ እንደዚህ እያለ ኖርዌይ የጥናትና ምርምሩ አፍሪካ ውስጥ እንደዚህ፣ ፋይናንስ እና ቁጥጥሩ ስትራቴጂክ እንደዚህ ነው። ተበታትኖ በየሁሉም አገር መድረስ እንዲችል ሆነ የተቋቋመ አካል ነው። ቀደም ሲል እንዳነሱት እንድራ አመራር ኮሚቴው የአዲሃን ገዛዎችን ያደርጋል በተለይም በበረሃ አካባቢ እንቅስቃሴ ላይ ያሉትን ብለዋል። ከዛ ውስጥም የምታደርጉት ድጋፍ የእናንተ ጋር ድርጅት ኤርትራ ውስጥ እንደሚንቀሳቀሱ ይነገራል። ይህ ምን ያህል እውነት ነው? እኔ በድርጅት ደረጃ በአለኝ መረጃ በኤርትራ ውስጥ የሚንቀሳቀሱ የተቃዋሚ የፖለቲካ ድርጅቶች እንዳለ አውቃለሁ አዲሃንን ከመቀላቀሌ በፊትና በሰዎችም ሀገራችን እና ወገናችን ያለበትን ሁኔታ በእውቀት በጉልበት ከሰው ጋር ባለ በመግባባት ባለ ቆራጥ አቋም በተመክሮ የምታግዘውን ነገር እስቲ ባት እርዳት ብዬ ወደዚህ ከመግባት በፊት እኔ በባህሪዬ ከድርጅት ውስጥ ሁኜ ከአንድ ድርጅት ውስጥ ሁኜ ከሌሎች ድርጅቶች ጋር የመገናኘት የድርጅት ገደብ አያግደኝም እና ታዲያ ከዚህ በፊት ግንቦት ሰባት ኤርትራ ወስዶ አርበኞችን ብዮ ከመቀላቀሉ በፊት ከአርበኞች ጋር ከነማዛው ጋር ከነን ውጀባ ጋር ከነ መንግስቱ ጋር ለረዥም ጊዜ ይገናኝ ነበረ እና እነሱ እዛ እንዳሉ እንደነበሩ አውቃለሁ። ከኤድሃን ጋር ቀጥታ ግንኙነት ያለው ድርጅት ኤርትራ ውስጥ አለ። እስካሁን እኔ በኃላፊነት እዚህ ላይ ከተመደቡ ጀምሮ ከአዲሃን ከሌሎች ድርጅቶች ጋር ትብብርም ግንኙነትም እየተደረገ እንደሆነ አልተገለጸልኝም እና እኔ እስከማውቀው ድረስ ከማንኛውም በኤርትራ ውስጥ ካለ ድርጅት ጋር ግንኙነት የለም። እንደሚያውቁት በአንዱ አወዛጋቢ ጉዳይ የተለየ ኤርትራ ኢትዮጵያ ተቃዋሚ ድርጅቶች በዛ መሆን የተለያዩ የድጋፍም የተቃውሞም አስተያየቶች ይሰነዘራሉ። በአንድ በኩል ያለን አማራጭ ያ ስለሆነ ለትግሉ ሀገርነት ሲባል እዛ መሆኑ የአንድ ትግል ስልት ነው በሚል የሚገልጹ አሉ። በሌላ በኩል እንደዚሁ በነፃ የሚደረግ ምንም አይነት እገዛ የለም እና ያንን በኢትዮጵያን ጥቅም ለኤርትራ አሳልፎ መስጠት ነው፣ እዛ ትግሉን መካሄድ የለበትም ብለው ትችት የሚሰነዝሩ ተሰንዝረዋሉ። በዚህ ላይ የአዲሃን አተያይ ምንድን ነው? ወንድሜ ካሳሁን ጋዜጠኛ ካሳሁን፣ ይሄ አንተም እንደምታውቀው በጣም ውስብስብና የብዙ ሰውን ስሜት የሚነካ ጥያቄ ነው። እኔ እንደ አንድ ኢትዮጵያዊና እንደ አንድ አዲሃን በውጭ ያለው ኢንተርናሽናል ኮሚቴ ሊቀመንበርነት ይሄንን ጥያቄ ሰፋ አድርጎ ማየት ያስፈልጋል ብዬ አምናለሁ። እኔ እንደዚያም ብዬ እንደሌላው ሌላ አማራጭ ስለሌለን ብቻም አይደለም ሱዳን ብንሄድ እንያዛለን፣ ጅቡቲ ብንሄድ እንያዛለን፣ ኬንያ ብንሄድ እንያዛለን። እንግዲህ አንተ ወንድም ካሳሁን፣ አንተም እኔም በኬንያ ተሰደን የነበርን ሰዎች ነው እና እንደዛ ብዬ ብቻ አይደለም መልስ የሚሰጠው ኤርትራውያን እና ኢትዮጵያውያን የወደፊት እጣቸው አንድ ነው። የተጋቡ የተዋለዱ በአንድ ላይ የኖሩ ሰዎች ናቸው። ኤርትራውያን ኢትዮጵያ ውስጥ ሲወጡ ኢትዮጵያውያን እያለቀሱ እንዲሁም አንድ እንደ ባህር ዳር እኔ ተወልቼ ባደግኩበት ከተማ ውስጥ እንዳይወጡ ከፍተኛ ጥረት አሁን በቅርብም እንደሰማኸው እንደ ሀጃ አድጎ ዳቦ ቤት ሕዝቡ ያን ያክል እነሱ እንዳይወጡ ከፍተኛ ጥረት ያደርግ የነበረ አሁንም ኤርትራውያኖች ኢትዮጵያ ውስጥ ተመልሰው በሚገቡበት ጊዜ እንኳን ኢትዮጵያውያኖች ከኤርትራውያኖች ወደ ኢትዮጵያ በሚገቡበት ሰዓት እንደ ክፉ እንደ ጠላት አላያቸው። አንዳንድ ቦታ እንደ ባህር ዳር ባለ ቦታ ገንዘብ አንዳንድ ቤቶቻቸው ከአንድም ሁለትም ሶስትም ቤት ተሽጦባቸው ተሸጋግሮባቸው ስለነበር ያንን ፕሮሰስ እንኳን እስከሚያስሄዱ ድረስ ስልሳ ሰባ ሺህ ብር እያዋጣ አንዳንዶቹ ሲመለሱ ደግሞ ደግሶ እየተቀበለ አብሮዬ ነው። ስለዚህ እኔ የኤርትራውያን እና የኢትዮጵያ ጉዳይ ብቻ ሳይሆን የአፍሪካ እጣ ፋንታ አሁን ባለው በግሎባላይዜሽን፣ አሁን በጅቡቲ እንኳን የምናየው የወታደር ሰፈራ የቻይና የአሜሪካ፣ የፈረንሳይ፣ የአረባች አገሮች የወታደር ሰፈራ አይደለም። ኢትዮጵያና ኤርትራን አፍሪካን አንድ ማድረግ አለበት ብዬ ነው የማስበው እና በኤርትራ በኩል የሚደረገው ትግል ብሎ ማለት አሁን ባለው ተጨባጭ ሁኔታ ወያኔና የኤርትራ መንግስት ተጣልተዋል። አልተጣል ተጣልተዋል። ኤርትራውያኖች ኢትዮጵያ ውስጥ ከጠረፍ ጠረፍ ጋራጁን ብትል ሆቴሉን ብትል የትራንስፖርቱ የቦቲ መኪናዎች ምናምን ጥረው ግረው ከአደጉበት ከሀምሳ ከስልሳ ዓመት በላይ ከኖሩበት ራቁታቸውን ያስወጣቸው ወያኔ ነው። ስለዚህ እነዚህ ሰዎች ተጣልተዋል አልተጣል። ዛሬ ኢትዮጵያን እየመራሁ ነኝ የሚለው ጠቅላይ ሚኒስትር ምንድን ነው ያለ? የኤርትራ መንግስት ከተቀበለኝ እኔ ዛሬ በአውሮፕላን ኤርትራ ላይ ያ መለስ ዜናዊ ራሱ ጠይቆ እንቢት አለ። ይህንን እኛ የወደፊት የኢትዮጵያንና የኤርትራን ጉዳይ እኔ ባለሙያ አይደለሁ የእኔ ድርሻ የተጨቆነን የተበደለን ሕዝብ በድሜ፣ በጉልበቴ፣ በገንዘቤ፣ በእውቀቴ ማገልገል በቀጣይ ደግሞ በእውቀት ላይ የተመሰረቱ የዓለም አቀፍን ሁኔታ ያገናዘቡ የኤርትራንና የኢትዮጵያን ሕዝብ በሚጠቅም እነዚህ ሁለት ወንድማማች ሀገሮች ደግሞ የሁለቱ አንድነት በአፍሪካ ውስጥ የሚፈጥረውን ተጽዕኖ የሚያዩ ምሁራን ባለሙያዎች ወደፊት የሚፈጥ ከዚህ አንጻር ስናየው በወታደርና ከሀገትን ከማዳን አኳያ በኤርትራ በኩል ከመንቀሳቀስ ውጭ ለእኛ የተሻለ እና ሌላ ቦታ ምን አለ? ከሀያ ስድስት አመት በአንዲት ነፃ መሬት ማውጣት ቻልነ ወይ? አሁን እኮ ወደ ኤርትራ እኛ ነን የሄድንባቸው እነሱ እኳ አልመጡብን የእኛ ወንድሞች ኢትዮጵያ ውስጥ ልክ እንደ ሻዕቢያ ጊዜ፣ እንደ ወያኔ ጊዜ፣ እንደ ኢህአፓ ጊዜ የራሳቸው ነፃ መሬት እንደነበራቸው ወታደራቸውን የሚያንቀሳቀሱበት ምንም ሱዳን ቢሮ ቢኖራቸው በርሃ ላይ ቋሚ መሬት እና ነፃ መሬት ነበራቸው። ልክ እንደዛ እኮ እኛ ሀያ ስድስት ዓመት መፍጠር አልቻለም። እንኳን ወታደራዊ ነፃ መሬት ቀርቶ አንድ ላይ በአንድ ድምፅ መነጋገር አልቻለም። በሰለጠነ አገር፣ በሰዎች ደምና አጥንት በተፈጠረች ሀገር ውስጥ እየኖርን፣ ዲሞክራሲ ባለበት ሀገር ውስጥ እያለን ቁጭ ብለን እንኳን ተወያይተን ወያኔ በጋራ መቃወም አልቻለም። ይሄ ባለበት ሁኔታ ላይ እኛ ሰራዊት ገንብት ነው ነፃ መሬት ኑሮን ወታደር እያንቀሳቀስ ነው ቢሆን ወደ እኛ ጋር ለምን አልመጡም? እዚህ ሰራዊት ጋር ሂደዋ ለምን አልተቀላቀሉ? ኢትዮጵያ ውስጥ እንዲህ ወታደር እያለ የሚዋጋ ሀይል እያለ ለምን ሄደዋ አልተቀላቀሉም ብሎ ልንፈርድባቸው እንችላለን። እኔና ሌሎች ወንድ ተቋሚ የኢትዮጵያ ጉዳይ የሚያንገበዝበን እንታገላለን፣ ወያኔ መውደቅ አለበት የምንል ሰዎች ያንን ስራ እስካልሰራን ድረስ የኔና የሌሎች ታናሽ ወንድሞች የት ሄዱ? በቃ ያሉ ወገኖቻቸው የኤርትራውያኖች ናቸው። አስጠጓቸው፣ ሄዱባቸው፣ አስጠጓቸው፣ እያገዟቸው ስለዚህ እናመሰግናቸዋል። ከዚህ የተሻለ በዛ በኩል መሄድ አያስፈልግም የሚል ሰው አንድም፣ ልክ እንደወያኔ ወያኔ እንደ ሻቢያ እንደ ሀብታ ጊዜ ወርዶ በዛ መሬት መስልቶ ኖኔጋ ማለት ነው ሁለት ሌላ ሀገር ካለ አማራጭ እዚህ ሀገር ላይ የምታገል ማለት ነው ሶ አንድነት ፈጥሮ የሀገር ቤትን ትግል በአንድ ንስ አድርጎ በተባበረ መንገድ ዳይሬክሽን መስጠት ነው። ይሄ ሁሉ በሌለበት ሁኔታ ላይ በኤርትራ በኩል ትግል ማካሄዱ ትክክል አይደለም የሚለው ተቃውሞ ከተነሳና የሚነሳ ከሆነ አማራጩ ደግሞ ይሄን ይሄን ይሄን ብሎ ሰው ማቅረብ አለ። እኛ አማራጩ ስለሌለት በዛ በኩል የሚደረገውን ትግል እየደገፍ ይሄ ነው መልፋቸው። ሌላው አሁን እንዳነሱት በተለይም በኢትዮጵያ የተቃዋሚ ኃይሎች ዘንድ ህብረት፣ አንድነት የለም አይታይም። እርስ በርስ ከመሻኮት ከመጠላለፍ ባሻገር ይሄ ብዙ ጊዜ ተደጋግሞ የሚነሳ ነው። ባለፉት ሀያ ስድስት ዓመታት ውስጥ አሁንም ድረስ እንዲሁ ያለ መሚያወያይ አንኳር ጉዳይ ሆኖ ነው ያለው። ለዚህስ ያለው አተያይ ምንድን ነው? በእናንተ ድርጅት አዲሃን ከሌሎች ጋር አብሮ ለመስራት ጥረት እንደሚያደርግ ቀደም ሲል ገልጠዋል። የእናንተ ተሞክሮ ምንድን ነው? አንድ ላይ መጥቶ የጋራ የሆነ የትግል ስልትና ስትራቴጂ ነድፎ አማራጭ የሆነ መፍትሄ ለማቅረብ እስካሁን ያልተቻለበት ከእርስዎ ተሞክሮ አኳያ ምንድን ነው ይላሉ? ዋነኛው ችግር ለወደፊት ውስጥ በምን መልክ ይፈታል የሚል አታያሉት? አዎ ሁላችንም በየተራ እስከሚደርስን ድረስ ለትብብር አልተመቸንም፣ መጥቷል። ትናንት አማራው ሲመታ ኦሮሞው ብቻውን ቁሞ እንዲህ ብሎ ነበረ። አማራው ኢትዮጵያዊ የሆነ ትግል ሊካሄድ ሲል በእኔ መሬት ላይ አትሄድም ይል ነበረ። ዛሬ ኦሮሞውን ተጠቅቷል። ትናንትና ኤርትራያኑ ምረጡ ብለው አስወጥቷቸው፣ ዛሬ ኤርትራያኖች ተገጥተዋል። ትናንትና ጋምቤላዎች ፈትተው ነበር። ዛሬ ከመንሄታቸው ተፈናቅለዋል። እነዚህ በየተራ የአንዱ ቤት ሲቃጠል ከአንዱ ቤት እስከሚደርስ ድረስ ስላልተረዳን ለመተባበር አልቻልንም ነበር። አሁን ግን የሁላችንም ቤት ስላንኳኳ ተከን ብለን ለመነጋገር የምንችልበት ጊዜ ላይ ነው። ስለዚህ ትብብር በዚህ ሁኔታና በዚህ ጊዜ ይፈጠራል የሚል ተስፋ አለ። ይሄንንም ደግሞ ልክ እንደ አዲሃን እንደ ውጭ ሀገር የድርጅቱ ሊቀመንበር ከበረሃ ውስጥ ካሉ የድርጅቱ ሊቀመንበርና መሪዎች ጋር በመመካከል ተጽዕኖ ፈጣሪ የአንድነት ሚዛን እንዲፈጠል የተቻለንን እናደርጋለን። ከአሁን በፊት ትብብር ያልተፈጠረው የአንዱን ቤት ከአንዱ እስከሚንኳኳ ድረስ ያለ መረዳት ነበር። ከእኔም ጋር ይደርሳል ብሎ ባለማሰብ ነበር። ስለዚህ አሁን ሁሉም እዛ ስለደረሰ ትብብር ይፈጠራል። ከአሁን በፊት ትብብር ያልተፈጠረው ሁላችንም እኩል ቁስሉ ስላልተሰማን ነው ብዬ ነው ማለት በሚቀጥሉት ሁለት ወይም አምስት ዓመታት ጊዜ ውስጥ የአማራ ዲሞክራሲያዊ ኃይል ንቅናቄ ይዳሀን ምን አይነት ውጤቶችን ይጨብጣል ወይም ያስገኛል የሚል የትግል እንቅስቃሴ እና ትል ምና ያላችሁ እኔ አዲሃን ብቻ ሳይሆን አሁን የኢትዮጵያ ህዝብ እና ሌሎች ተቃዋሚ የፖለቲካ ድርጅቶች በአምስት ዓመት ውስጥ አይደለም፣ ዛሬ ጨልሞ ነገ እስከሚነጋ ድረስ በሀገራችን ውስጥ ምን እንደሚፈጠር አይታወቅም። ስለዚህ አዲሃን በአምስት ዓመት ውስጥ ወያኔ ይኖራልም ብሎ አያም። በአምስት ዓመት ውስጥ ከታላቁ የኦሮሞ ህዝብ ጋር ከሌሎች ህብረ ብሔር ድርጅቶች ጋር ስለ ኢትዮጵያ አንድነት ከሚያስቡ ኃይሎች ጋር በመሆን የኢትዮጵያ ህዝብ ዛሬ ከተጫነበት ቀንበር አንስቶ የሚማረው ወደ ትምህርቱ፣ የሚነግደው ወደ ንግዱ፣ የፖለቲካ ፍላጎት ካለው ወደ ፖለቲካ ምርጫ የሚገባበት ጊዜ ይሆናል ብዬ ነው። አቶ ታዘበው አሰፋ የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን የውጭ ሀገር ስራ አመራር ኮሚቴ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኔም ድርጅታችን እና ህዝባችን፣ ወገናችን የደረሰበትን ሁኔታ ተደርተን ትግሉን አንድ መንገድ ይዞ በጋራ እንድንተባበር መድረኩን ስለሰጠን በራሴና ባዲሃ እንዲሁም በወንድሞችና በትግል ጓዶች ስም ከልብ አመሰግናለሁ እግዚአብሔር